You're with SBS Radio. Find more great stories in your language at sbs.com.au. Ka SBS Radio download ma madrogon namisiknu thaleni bulu programun and date madimeta demichulu le maradat slash ልዑል ዶክተር አስፋ ወሰን አስራተ ካሳ ነዋሪነታቸው ባገረ ጀርመን ነው። ደራሲ የአፍሪካና መካከለኛው ምስራቅ ጉዳዮች አማካሪ ናቸው የእቴጌ መነን አስፋው የልጅ ልጅና የቀዳማዊ ኃይለስላሴ የዘውድ ምክር ቤት ፕሬዚደንት የነበሩት የልዑል አስራተ ካሳና የልዕልት ዙሪያሽወርቅ ገብረ እግዚአብሔር ልጅ ናቸው። በኢትዮጵያ ታሪክ ሶስተኛ ዲግሪያቸውን በማግኘት የተመረቁት ከፍራንክፈርት ዩኒቨርሲቲ ነው። በወርሃ ጃንዋሪ ላይ በወቅታዊ የኢትዮጵያ ጉዳዮች ላይ ካካሄድነው ቃለ ምልልስ ከፊሉን በምልሰታዊ ምልከታ አቅርበናል። መነሻችን ኢትዮጵያ ውስጥ ለውጥ ተከስቷል ማለት ይቻላል ከሆነስ ሂደቱ እንዴት ይገለጣል የሚል ነው። በእውነቱ አይደለም፣ አቶ ካሳሁን፣ ከስር የጀመርን እንደሆነ ከአርባ ሰባት ዓመት በፊት የመጣው ለውጥ በደርግ ጊዜ የመጣው ለውጥ ጀምሮ እስካሁን ድረስ አንደበታዊ የሆነ ለውጥ ኢትዮጵያ ውስጥ ይታያል ብዬ ለማመን በጣም ያስቸግረኛል። ለውጥ የምናየው ሰው ለውጥ አለ። ይሄ ማለትም ኢንዲቪጁዋል የሆን ሰዎች ይለወጣል። ነገር ግን አንገብጋቢ የሆኑት የኢትዮጵያ ስርዓቶች እና መለወጥ ያለባቸው ድርጅቶች ይሄንን ያህል ብዙ ለውጥ አላይም። የሚያስደንቀው ነገር ለዚህም ለውጥ አለማግኘት የእውነተኛ አንደበታዊ የሆነ ለውጥ ለአለማግኘት ከፍተኛ የደም ትንከፍለናል። ይህም አላቆም አለ እኔ እንደሚታየኝ ደርግ ጊዜ ምን ነበረ? በተራ ኮሎኔል መንግስቱ በየጊዜው የሚናገረው እኛ እኮ ስርነቀል ስር ነቀል የሆነ ለውጥ ነው ያመጣ ነው ስል በጣም አድርጌ የስቅ ነበር። ምክንያቱም ሰው በመግደል ብቻ ደግሞም ከዛ ማለፍ ብዬ እንደ በራሴ ልየው እና እኔ የነዳሁትን መኪና ሌላ ሰው ነዳና እኔ የነበርኩበት ቤት ሌላ ሰው ገባና ኢትዮጵያ ውስጥ ለውጥ አለ ማለት አይቻልም። የምናደርገው ዘለዓለም ከመጀመሪያው ጀምረን ማለት ነው። ከዛን ጊዜ ጀምሮ ጉልቻ በመለዋወጥ ብቻ ነው። ይሄ ግን ኢትዮጵያችን የትማላትፋሳት በአጼ ኃይለ ሥላሴ ዘመን በነበሩትን ችግሮች እንኳን እስከ ዛሬው ድረስ እውነት ብለን ካየን ልንፈታቸው አልቻለም። እንደውም በዛን ጊዜ በነበሩበት ችግሮች ላይ ሌላ አዲስ ችግሮች እየጨምር፣ በዛን ጊዜ የማይታወቁ ችግሮች እየጨመርን ነው። የመንግስቱን እንድተወው ያው የኮሚኒስትን ስርዓት ይዞ የሚሄድ ነው። በአንዳንድ ሰው የበላይነት የሚያምን አይደለም። በሰው ልጅ የበላይነት ሳይሆን በፓርቲ የበላይነት የሚያመን ድርጅት ስለነበረ እሱን እንድተወውና በወያኔ ጊዜ የነበረውን ሁኔታ ይዘን ከሄድን በእውነቱ ይሄንን በሚመለከት ብዙ ከመንግስቱ ኃይለማርያም አይለያዩም። ምን ነበር የሚነግሩት? መሬቱንማ እንዲለውጥ እንዲሸጥ ለማድረግ ከፈቀድለት ወደ ከተማው መሬቱን ሸጦ ይገባብናል የሚል ጨርሶ ከእውነታዊ ሁኔታ ጋር ያልተረጋገጠ አንድ በት እና ፊሎሶፊ ይዘው እስከ ዛሬ ድረስ ማንም ኢትዮጵያዊ የመሬት ባለ ሀብት ሊሆን እንዳይችል አድርገውታል። ይሄንን እያሉ ግን ከአንድ ሚሊዮን ሁለት መቶ ሺህ ሄክታር የበለጠ መሬት እንደዚሁ እነሱ በፈጠሩት በአዲስ ሁኔታ በሊስ ለቻይና ለህንድ እና ለሳውዲ አረቢያ ቱጃሮች ሲያቀርቡ አይተናል። እኔ በዛ ላይ አገር ቢለማ በጣም ነው ደስ የሚል። ነገር ግን እኮ ማወቅ ያለብን እነዚህ ሰዎች ኢትዮጵያ ውስጥ ከሚያመርቱት እኮ ምርት አምስቷ ፐርሰንት እንኳን ኢትዮጵያ ውስጥ አትቀመጥም፣ በሙሉ ለኤክስፖርት ለራሳቸው ሀገር የሚሄድ ታዲያ የኢትዮጵያ ገበሬ የዛሬ አርባ ሰባት አመት ሲጮህ የነበረው ይሄንን ለማግኘት ነው። አንድ ይሄንን እንበል። ሁለተኛ በዴሞክራሲስ አካሄዱ ሁላችንም በዛም ጊዜ የምንፈልገው የንጉሠ ነገስታዊው ባለሙሉ ስልጣን የሆነ የንጉሳዊ አስተዳደር ተለውጦ በዴሞክራሲያዊ አስተዳደር ይለወጣል ብለን ነበር። እዛስ የት ላይ ነው የደረስነው? አርባ ሰባት አመት ሙሉ እውነተኛ ዲሞክራሲ ኢትዮጵያ ውስጥ ሰፍኗል ብለን ለማለት እንችላለን? ስመ ዲሞክራሲ፣ ያው ለስም ብቻ ምርጫ እናደርጋለን። በእነዚህ በአርባ ሰባት አመት የተካሄዱት ምርጫዎች መካከል አንዱን ምርጫ ንገረኝ የእኔ ወንድም፣ በእውነት ነጻነት በተሞላው ዴሞክራሲያዊ መንገድ በሆነ ሁኔታ የተካሄዱ ምርጫዎች ንገረኝ። እዛም ላይ ምንም የለም። ስለዚህ የዛሬ ሶስት አመት ክቡር ጠቅላይ ሚኒስትር አብይ ስልጣን ላይ ሲመጡ ወንድሜ አይተኸዋል። ከዳር እስከ ዳር ነው በጉጉት ለውጥ ይመጣል፣ እውነተኛ አንድ በታዊ የሆነ ለውጥ ይመጣል ብሎ የኢትዮጵያ ሕዝብ ክቡር ጠቅላይ ሚኒስትር አብይን የተቀበላቸው እና ዓለም ለውጥ እዚህ ላይ አለ ለማለት እችላለሁ አንደኛው ትልቁ ለውጥን የማየው ሀያ ሰባት አመት ሙሉ በጭካኔ በአይዲዮሎጂ ኢትዮጵያን ገደል በከተተ ኤትኒክ ፌዴራሊዝም በብሔር የተመሰረተ ፌዴራሊዝም በሚል በእውነቱ በሁላችንም መጠላትና መወገዝ ባለበት ድርጅት ኢትዮጵያን ሲያስተዳድር የነበረው ወያኔ አለ ደም መፋሰስ ለመጀመሪያ ጊዜ ለውጥ ሳይ የዛሬ ሶስት አመት በአውሮፓውያኖች አቆጣጠር በሁለት ሺ አስራ ስምንት ያደረገው የስልጣን ርካቤ ነው። ነገር ግን ይሄንን የምናየው እኛ እንሆናለን። ለዲሞክራሲ ለለውጥ ጉጉት የነበረን ሰዎች በዲያስፖራም ያለን መላም ኢትዮጵያ ውስጥ ያለው ምናልባት ይህ በዚህ አይን ነበረ በደስታ የሚመለከተው ነገር ግን ተሸናፊው ቡድን በጭራሽ ያልተቀበለው ለውጥ ነው። እንዴት ስልጣን ከእኔ እጅ ይወጣል ብሎ በማመን ወያኔ ስራውን ከፋፍለህ ግዛ የሚለውን ስራውን መቀጠል ጀመረ። በምንም አይነት ሊተባበር አልፈለገም። በእውነት ዲሞክራሲ ማለት ለእኔ መሸነፍን መቀበል፣ ከተሸነፉ በኋላ የአሸናፊውን ቡድን ሄዶ እንግዲህ እግዚአብሔር ስራህን ይባርክልህ ማለት፣ በተቻለ መጠን ኢትዮጵያን በሚመለከት ከጎንህ ቆሜ የተቻለኝን አድርጋለሁ፣ ተቃዋሚህም ቢሆን የሚለው መንፈስ ነው። አቶ ካሳሁን፣ ይሄ መንፈስ ኢትዮጵያ ውስጥ አለ? ጨርሶ የለም። ወያኔም ደግሞ ባለፉት ሶስት አመት ይሄንን ጨርሶ አላሳየንም፣ በጣም አሳዛኝ በሆነ ሁኔታ አዲስ አበባ ካለው መንግስት ጋር በየቀኑ እየተካረረና ሁኔታው እየተበላሸ ሄደ። አሁን እንደተነሳው በትግራይ ክልልና በፌዴራል መንግስቱ መካከል በተካሄዱ ግጭቶች ወደ ወታደራዊ ግጭት ሄደዋል። ከፍተኛ አመራሮችም ተደምሰዋል። የተወሰኑም የተያዙም እንደዚሁ ሰዎች አሉ። እዚህ ደረጃ ላይ ሲደረስ ቅሬታዎችም አብረው ተፈጥረዋል። በትግራይ ሕዝብ ላይ የተደረገ ጥቃት ተደርጎ ያንን በውጭም ሆነ በሀገር ውስጥ ያንን አይነት አተያይ ያላቸው የትግራይ ተወላጅ ልጆች ያሉ። በሌላ በኩል ደግሞ ይሄ ጥቃቱ የተሰነዘረው ወታደራዊ ትግል ምርጫ ባደረገ አንድ የፖለቲካ ድርጅት ላይ እንጂ በህዝብ ላይ አይደለም። ለዛም አሁንም ትግራይን የሚያስታድሩት የገዛ ልጆቹ ናቸው ከትግራይ ተወላጅ የሆኑ ናቸው የሚል መከራከሪያ በሌላም በኩል አለ። እዚህ ደረጃ ተደርሷል። ከዚህ በኋላስ ኢትዮጵያ ውስጥ ያለው ቅድም እንዳነሱት ብዙ ደም ስለፈሰሰ ሁላችንም ልባችን ሊያዝን ስለሚገባ ከዚህ በኋላስ ወደፊት እንዴት ነው እጅ ለእጅ ተያይዞ መሄድ የሚቻለው? ሁሉም ኢትዮጵያውያን እንደ አንድ ህዝብ ለሀገራቸው ለኢትዮጵያ እድገትና ግንባታ በምን መልክ ተማምነው አንድ ልብ ሆነው መቆም ይችላሉ? ምን መደረግ አለበት ይላሉ? እንግዲህ አቶ ካሳ አሁን አንተ እንዳልከው በነዚህ ቅራኔ በተሰማቸው በህዋት ባለስልጣኖች ማክሮፍ ከጀመሩና ህገወጥ በሆነ ሁኔታ በትግራይ ውስጥ የሴንትራል ጋቨርንመንቱን ትእዛዝ ትተው ሳይቀበሉ ምርጫ በማድረጋቸው ፈረንጆች እንደሚሉት ስቴት ውዝን ስቴት በአንድ ሀገር ውስጥ ሌላ ህልውና ያለው ሀገር ለመፍጠር የመጀመሪያውን እርምጃ እንደወሰዱ የማይጠረጠር ነገር ነው። ስለዚህ ይሄንን ማድረግ ህጋዊ እንዳልነበረ ማንም የፖለቲካ ተንታኝ ሊነግረን ይችላል። ይሄም ከሆነ በኋላ እውነቱን እንናገር ካል የኢትዮጵያ መንግስት ያልሞከረው ነገር የለም። ይሄንን ነገር በሰላም በትግራይ መንግስትና በኢትዮጵያ መንግስት መካከል ያለውን ሁኔታ በሰላማዊ መንገድ ለመፍታት ብዙ ጥረት እንዳደረገ ሁላችንም እናውቃለን። ይሄንን ጥረት ግን በምንም አይነት እዚህ እኔ አንዳንድ የማውቃቸውም ነገሮች ስላሉ በእውነቱ በዚህ በደንብ አድርጌ ልናገር እችላለሁ። ያልተሞከረ ነገር የለም በሰላማዊ መንገድ ይሄንን የነበረንን ልዩነት ለመፍታት። ነገር ግን እዚህ ላይ ያደረሰን አንዲት ቃል ናት፣ እሷም እብሪት ናት። እኔ ማን ይነካኛል ከእኔ በላይ ማናለ የሚል እብሪት አንድ ሰው ከተሰማውና አንድ ድርጅት ከተሰማው መጨረሻው አሁን የምናየው ባለፉት ቀን የምናየው አሳዛኝ ሁኔታ ነው ወንድም የጀርመኖች የሚናገሩት አንድ በጣም ለሁላችን ትምህርት የሚሆን አነጋገር አለ ይኸውም የምትረግጠውን መሬት በሀይል አትርገጠው ምክንያቱም ነገ የሚሸፍንህ እሱ ነው እና ይላሉ ነገር ግን እነዚህ ሰዎች መሬት ልትሸከማቸው የማትችል እንደነሱ ነሱ ጀግና ማንም እንደሌለ አምስት መቶ ሺህ ወታደር በሶስት ቀን ውስጥ ድምጥማጡን ያጠፋን እኛን እያሉ እየፎከሩ በደርግን በማስወገድ በነበራቸው ሁኔታ እስከ መጨረሻው ቀን ድረስ በራሳቸው እየተማመኑ ከኛ በላይ ማንም ወታደር የለም እያሉ ይኸውና ይሄ እብሪት እዚህ አደረሳቸው። ከዚህ መጀመሪያ ሁላችንም መማር አለብን። ነግ በእኔ መሆን አለበት። ትግራይ ውስጥ የምናየውን ሁኔታ ይሄንን ካልኩም በኋላ ከሁላችንም እውነት ኢትዮጵያን እንወዳለን ብለን ከቆምን ሰዎች የሚጠበቅብን ሁለት አይነት ነገሮች ናቸው። አንደኛው የእኛ ጥል ከአንድ የፖለቲካ ድርጅትና ከአንድ አይዲዮሎጂ ጋር ነው እንጂ ከትልቁ የትግራይ ሕዝብ ጋር እንዳልሆነ በየጊዜው ማስረዳት አለብን። ትግራይ እድሜ ልኩን ሁሉ የአንጋፋ ቦታ እያዘ የመጀመሪያውን ቦታ እያዘ ሁለት ጊዜ ከውጭ ጠላቶች ሲመጡ መጀመሪያውን ቦታ ይዞ ለኢትዮጵያ ነጻነትና ህልውና የተዋጋ የትግራይ ሕዝብ ነው። ከዚህም ማለፍ ብዬ ደጋግሜ እንደተናገርኩት ትግራይ አብሶም የሁላችንም እናት የሆነችው አክሱም የኢትዮጵያችን የታሪካችን የማንነታችን የስልጣኔያችን የሁለቱ ሃይማኖታችን፣ የእስልምናም የክርስትናም ምንጭ ናት። አለአክሱም ኢትዮጵያ የሚባል ነገር የለም። ወደ ኋላ ደግሞ ከዛም በኋላ አለ ኢትዮጵያ አክሱም የሚባል ነገር የለም። ሁለቱ አንድ ናቸው። አክሱማዊ ስልጣኔ እኮ ነው ኢትዮጵያን በአለም እንድትጠራ ያደረገው አክሱም እኮ ናት። እነዚህን ሁለቱን ክርስትናንና እስልምናን ኢትዮጵያ ውስጥ እንድትገባ ያደረገችው የሁላችንም የፍልስፍናችን የታሪካችን መዲና አክሱም ናት። ስለዚህ የዛ ተወላጆች ዋናዎቹ የመጀመሪያዎቹ ኢትዮጵያኖች ናቸው። ስለዚህ ትግራይን፣ ኢትዮጵያን ገንጥዬ እየሄዳለሁ ማለት ራስን ብቻ ማታለል ነው። እንዲህ አይነቱ ደግሞ አስተሳሰብ በሰፊው የትግራይ ሕዝብ ላይ እንደሌለ አውቃለሁ። ስለዚህ አሁን ይሄንን ለትግራይ ወንድሞቻችንና እህቶቻችን በተቻለን መሰረት በደንብ ማስረዳት አለብን። አብራችሁን ነን፣ እንደውም እናንተ በወያኔ ጊዜ ከተበደሉት ሰዎች አንዱ እናንተ ናችሁ እያልን መናገር አለብን። በእውነት ያየ ነው እንደሆነ ሀያ ሰባት ዓመት ሙሉ ነፃ ጋዜጣ ያልተሰጠበት ሀገር ቢኖር ትግራይ ነው። ስለዚህ በእንደዚህ አይነት ወንድማዊ በሆነ መንፈስ አሁን አዲሱን ሁኔታ ትግራይ ውስጥ ያለውን በወንድማዊነትና በኢትዮጵያዊነት መንፈስ ማቀፍ አለብን ብዬ ነው ማለት ሁን ላሉት ጠቅላይ ሚኒስትር አብይ አህመድም ሆነ ቅድም እንዳያነሱት ግንቦት ሀያ ስምንት በሚካሄደው አገር አቀፍ ምርጫ ላይ በወቅቱ አሸናፊ ሆኖ መንግስት የሚያቆመው አዲስ አስተዳደር ምክሮ፣ ሀሳቦ ምን ይሆናል በኢትዮጵያ ጉዳይ ላይ ቀዳሚ ትኩረት ሊሰጠው የሚገባው ነገር ምንድን ነው ይላሉ? አሁን በእርግጥ ህገ መንግስቱን አንስተዋል። ከዛስ ባሻገር ለወደፊቷ ኢትዮጵያ ያለውት ስጋትና ተስፋስ ምን ይመስላል? ጥሩ መጀመሪያ ማድረግ ያለብን እንደ እኔ አስተሳሰብ ከምርጫው በፊት ቢሆን ደስ ይለኝ ነበር፣ የዚህ የህገ መንግስቱን የመለወጡ ጥያቄ። መጀመሪያ እንግዲህ አንድ ህገ መንግስት ሲለወጥ አዋቂ የሆኑትን ሰዎች ሰብስቦ አንድ ህገ መንግስት ፈጣሪ ኮሚሽን ተቋቁሞ ያ ህገ መንግስት ከተጠና፣ የኢትዮጵያ ህዝብ ከተቸበት በኋላ ለኢትዮጵያ ህዝብ በሬፈረንድም ማቅረብ ነው ግዴታው። ነገር ግን ክቡር ጠቅላይ ሚኒስትሩ እርግጥ ነው እንዲህ አይነቱን ነገር ለማድረግ ልጅት ምስ የለኝም የሚል አንደበት ስላላቸው፣ ስለዚህ አሁን ምርጫው መጀመሪያ ላይ ከሆነ፣ ከምርጫው በኋላ ግን የወደፊት የኢትዮጵያን ሁኔታ የሚወስነው ይሄ ስለሆነ የህገ መንግስቱ ሁኔታ መጀመሪያ መሰራት ያለበት እሱ መሆን አለ። በዚህ ልንቀጥል አንችልም። ሁለተኛ የዚህን የጥላቻ ፖለቲካ ከስሩ መንቀል አለብን ከአሁን ወዲህ በዘር የተከፋፈል ኢትዮጵያ እንዳትኖር ሁላችንም ከፍተኛ አስተዋጽኦ ማድረጋለን። ይሄንን ክቡር ጠቅላይ ሚኒስትር በንግግራቸው ብዙ ጊዜ ይናገሩታል። ለዚህ አከብራቸዋለሁ። በእውነቱ ኢትዮጵያዊነትን አስፈላጊው ቦታ በንግግራቸው ውስጥ እስካሁን ድረስ በየጊዜው ሲናገሩት ሰምቻለሁ። አሁን ከሳቸው የምጠብቀው ይሄንን ደግሞ ስራ ላይ እንዲያውሉት ነው እስካሁን አላዋሉትም ማለት ሳይሆን በጠነከረ ሁኔታ ኢትዮጵያዊነትን አንድነት በብዙሀንነት ብዙሀንነት በአንድነት በሚለው ፍልስፍና ተከትለው ይችን አገራችንን ከጠባብ ብሔርተኝነት እንዲያድኑን ነው የምጠይቃቸው ኢትዮጵያችን አለዛው ከፍተኛ አደጋ ላይ ናት ያለችው ኢትዮጵያችን ጠላት እንጂ ወዳጅ እንደሌላት ባለፉት ወራት አይተነዋል በምንም አይነት ነገር እንዳይመስልህ የኢትዮጵያን መበልጸግ የኢትዮጵያን ታላቅ ሀገር መሆን የሚፈልግ ብዙ ሰው የለም። ምክንያቱም ያውቁታል፣ አንቻልም እዛ ቦታ ከደረስን አንድነታችን ከጠነከረ። እግዚአብሔር ሁሉንም ነገር አሟልቶ ሰጥቶናል። የህዝብ ብዛት ሰጥቶናል። የተማረ ሰው ብዛት ሰጥቶናል። ያጣነው ኢትዮጵያ ውስጥ ሰላምና አገራዊ ፍቅር ነው። ክቡር ጠቅላይ ሚኒስትሩ በነገሮ ላይ ከመጀመሪያ ካስተማሩን የመጀመሳ ና እስከ ዛሬ ድረስ ሀያ ሰባት አመት አንድም የፖለቲካ ሰው አፍ ውስጥ ከቶት የማያውቀውን ቃል ፍቅር የሚባለውን ቃል ነው የጠቅላይ ሚኒስትር ይዘውልን የመጡትና ይህንንም ወደፊት በሁላችን አንደበት እንዲረጋ ሁላችን እርስ በርሳችን እንታያይ። እንኳን ይሄ ሰውዬ አማራ ነው፣ ይሄ ሰውዬ ኦሮሞ ነው፣ ይሄ ሰውዬ ትግሬ ነው፣ ይሄ ሰውዬ ደቡብ ነው እያል ከበላያየት ይልቅ የምናየው ሰው ወንድማችን የምናያት ሴት እህታችን መሆኗን የሚያንጸባርቅ አንደበት እንዲኖረን እዛ ላይ ነው መታገል ያለብን። ልዑል ዶክተር አስፋወሰን አስራተ ካሳ ስለ ቃለምልልሱ እናመሰግናለን። እኔም እጅጉን አመሰግናለሁ አቶ ካሳ።